በቅድሚያም አርስተ ዜና በኢትዮጵያ አሳሳቢ የምግብ እጥረት ለገጠማቸው 10.2 ሚሊዮን ዜጎች እስካሁን የተሰበሰበው የእርዳታ ገንዘብ ከተጠበቀው ከሲሶ በታች መሆኑን ሴቭ ዘ ችልድረን የተሰኘው የምግባረሰናይ ድርጅት ዛሬ አስታወቀ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ውስጥ የምግብ ቀውስ ተከስቷል መባሉን ዛሬ አስተባበሉ። በፖላንድ ቀኝ ዘመም ወግ አጥባቂ የአገሪቱ መንግስትን በመቃወም በ36 ከተሞች ውስጥ በሺዎች የሚቆጠሩ ሰዎች ዛሬ የአደባባይ ሰልፍ አከናወኑ። ዩናይትድ ስቴትስ ከበርካታ ዓመታት ወዲህ እጅግ ብርቱ በሆነ የክረምት ወጀብ ተመታች። ወጀቡ ያስከተለው ከፍተኛ የበረዶ ብናኝ ለሰዎች ሞት ምክንያት ሆኗል። ዜናው በዝርዝር በኢትዮጵያ አሳሳቢ የምግብ እጥረት ለገጠማቸው 10.2 ሚሊዮን ነዋሪዎች የተሰበሰበው የእርዳታ ገንዘብ አነስተኛ መሆኑን አንድ ምግባር ሰናይ ድርጅት ዛሬ አስታወቀ። ሕፃናት አድን ሴቭ ዘ ቺልድረን የተሰኘው ምግባር ሰናይ ድርጅት በኢትዮጵያ የምግብ እርዳታ ለሚያስፈልጋቸው ዜጎች እስካሁን ያሰባሰበው የእርዳታ ገንዘብ ከተጠበቀው ማለትም ከሲሶ በታች መሆኑን ዛሬ አስታውቋል። ከአንድ ዓመት እስከ አንድ ዓመት ከመንፈቅ ድረስ ለእርዳታ የሚያስፈልግ ገንዘብ ነው ሲል ምግባር ሰናይ ድርጅቱ 100 ሚሊዮን ዶላር ለማሰባሰብ አቅዶ ነበር። ሆኖም እስካሁን ያሰባሰበው 30 ሚሊዮን ዶላር ብቻ መሆኑን ዛሬ ይፋ አድርጓል። ሮይተርስ እንደዘገበው ከሆነ በኢትዮጵያ የተከሰተው ድርቅ ከ1977ቱ ድርቅ እጅግ የከፋው መሆኑን ባለሙያዎች ተናግሯል። በኢትዮጵያ በ1977 ዓ ም ጦርነትን የተከተለው አደገኛ ድርቅ ወደ ከፋ ረሃብ በመቀየሩ ወደ 1 ሚሊዮን ገደማ ኢትዮጵያውያን ማለቃቸው ይታወሳል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ምስራቅ አፍሪቃን የመታው ኤልኒኖ የአየር ጠባይ በሚሊዮን የሚቆጠሩ ሰዎችን ለረሃብ ቢያጋልጥም ኤርትራ ውስጥ የምግብ ቀውስ ተከስቷል መባሉን ዛሬ አስተባበሉ። ኤልኒኖ የአየር ጠባይ አስከትለው ያልተጠበቀ ጎርፍና የዝናብ እጥረት ባስከተለው ድርቅ በምስራቅ አፍሪካ ለረሃብ የተጋለጠው ነዋሪ ቁጥር በአስደንጋጭ ሁኔታ መጨመሩን የፈረንሳይ ዜና አገልግሎት ዘግቧል። በአምባገነን ስርዓት ለብቻዋ ከዓለም ተነጥላ የምትመራው ኤርትራ የተባበሩት መንግስታት ድርጅት ያቀረበላትን የምግብ እርዳታ ከረዥም ጊዜ አንስቶ አልቀበልም ማለቷንም የዜና ምንጩ ዘግቧል። ኤርትራ ውስጥ ምንም እንኳን የእርሻ ምርት ውጤት ቢቀንስም ኤርትራ አንዳችም አይነት ቀውስ እንደማይከተልባት ፕሬዚዳንት ኢሳያስ አፈወርቂ ተናግሯል። የተባበሩት መንግስታት ድርጅት አደጋ ከተጋረጠባቸው ሀገራት መካከል ኤርትራም እንደምትገኝበት ባለፈው ህዳር ወር አስጠንቅቆ ነበር። የተባበሩት መንግስታት ድርጅት ስለ ኤርትራ በዝርዝር ለማወቅ የጠበበ መንገድ እንዳለው ጠቅሶ የሚቀርብለት አሰሳና መረጃዎች ከመንግስት በቀጥታ የሚላኩ መሆናቸውን አስታውቋል። በሺዎች የሚቆጠሩ ኤርትራውያን በየወሩ ሀገሪቱን እየለቀቁ የሚሰደዱ ሲሆን፣ ሽሽታቸውም ወታደራዊ ግዳጅንና ከፍተኛ የመብት ጥሰትን ለማምለጥ እንደሆነ ይናገራሉ ሲል የዜና ምንጩ አትቷል። የተባበሩት መንግስታት የጸጥታው ምክር ቤት አምባሳደሮችና የአፍሪቃ ህብረት መሪዎች ዛሬ አዲስ አበባ ውስጥ ተገናኝተው ተወያዩ። ውይይታቸውም በቡሩንዲ ቀውስ ላይ ያተኮረ መሆኑ ተዘግቧል። አምባሳደሮቹ ዛሬ ቅዳሜ የተገናኙት የቡሩንዲ መንግሥት በአገሪቱ የተቀሰቀሰውን ቀውስ ለማርገብ የአፍሪቃ ኅብረት ያቀረበለትን የመፍትሄ ሐሳብ አልቀበልም ካለ በኋላ ነው። ቱኒዚያ ለአራት ቀናት በዘለቀው ሀገር አቀፍ ብጥብጥ ተጠያቂ ናቸው ያለቻቸውን 260 ሰዎች ማሰሯን አስታወቀች። እስረኞቹ በአመፅ ድርጊትና ነውጥ በመቀስቀስ እንደሚከሰሱ ሼምስ ኤፍኤም የተሰኘ የአገሪቱ ሬዲዮ ዘግቧል። በቱኒዚያ ያለው የኢኮኖሚ ሁኔታና የሥራ አጥነት መባባስ በመላ አገሪቱ ለተቀሰቀሰው ተቃውሞ ሰበብ እንደሆነ ይነገራል። የቱኒዚያ መንግሥት ትናንት ከምሽቱ ሁለት ሰዓት እስከ ንጋቱ 11 ሰዓት የሚዘልቅ የሰዓት እላፊ አዋጅ ደንግጓል። እንዲያም ሆኖ በቱኒዚያ አንዳንድ ከተሞች ትናንት ማምሻውን ብጥብጥ መከሰቱ ተዘግቧል። በበርካታ ከተሞች ቱኒዚያውያን አደባባይ በመውጣት የፖሊስ ጣቢያዎችን ማጥቃታቸው፣ የፖሊስ ተሽከርካሪዎችንም በእሳት መለኮሳቸው ተገልጧል። የቱኒዚያ ጠቅላይ ሚኒስትር ሀቢብ ኤሲድ የአገሪቱ ዲሞክራሲ ምንም ያስከፍል ምንም እንደተጠበቀ ይቆያል ሲሉ ተናግሯል። በቱኒዚያ የተቀጣጠለው አመፅ ከመዲናይቱ ቱኒስ አንስቶ በተለያዩ የአገሪቱ ከተሞች የተስፋፋ መሆኑም ተዘግቧል። ይህ ዶቼቬሌ ሬዲዮ ነው። የጀርመን የኢኮኖሚ ትብብር ሚኒስተር ጌርድ ሚውለር ለሥራ ዕድል ትብብር በሚል መርህ በመካከለኛው ምስራቅ ሶሪያውያን ስደተኞች የሚቆዩበትን መንገድ ለማመቻቸት ጥረት እንደሚያደርጉ ገለጡ። በዚህም ለ500 ሺህ ሰዎች የሥራ ዕድል ዮርዳኖስ፣ ሊባኖስ እና ቱርክ ውስጥ እንደሚመቻች ሚኒስትሩ አስታውቋል። ከ12 ቀናት በኋላ ብሪታንያ ለንደን ከተማ ውስጥ ከሚከናወነው የሶሪያ ጉባኤ በፊት በርካታ ዓለም አቀፍ ለጋሾች ምራ ግብሩን እንዲደግፉ ለማድረግ እንደሚጥሩ ተናግሯል። ሰዎች በሚኖሩበት አካባቢ ተስፋ ሲኖራቸው ወደ እኛ አይመጡም ያሉት ሚኒስትሩ ስደተኞቹ ወደፊት በሚያገኙት የሥራ ዕድል በወር እስከ 300 ዩሮ እንደሚከፈላቸው የጀርመን የኢኮኖሚ ትብብር ሚኒስትር ጌርድ ሚለር ተናግሯል። በፖላንድ ቀኝ ዘመም ወግ አጥባቂ አገሪቱ አስተዳደርን በመቃወም ከ30 በላይ ከተሞች ውስጥ በሺዎች የሚቆጠሩ ሰዎች ዛሬ የአደባባይ ሰልፍ አከናወኑ። ሰልፈኞቹ አደባባይ የወጡት መንግሥት የዲሞክራሲ መብቶቻችንን ገድቦብናል በሚል ነው። የተቃውሞ ሰልፉን የጠራው የዲሞክራሲ ተከላካይ ኮሚቴ በእንግሊዝኛው ኬ ኦዲ በሚል የሚታወቀው ሕዝባዊ ንቅናቄ መሆኑ ታውቋል። የንቅናቄው አባላት ባለፉት ሳምንታት በተደጋጋሚ የተቃውሞ ሰልፍ በመጥራት በሺዎች የሚቆጠሩ የፖላንድ ዜጎችን አደባባይ ማስወጣት ችሏል። ቀኝ ዘመም ወግ አጥባቂው የፖላንድ መንግሥት የአገሪቱን ሕገ መንግሥት በማሻሻል የመገናኛ አውታሮች አሰራር ላይ ጣልቃ ገብነት የሚያስከትል አዲስ ሕግ ማውጣቱ በአገሪቱ ተቃውሞ አስነስቷል። የፖላንድ የፍትሕ ሚኒስትር መሥሪያ ቤት ሠራተኞች አካሄድ ወደፊት ሌሎች ዲሞክራሲያዊ መብቶችን የሚገድቡ ውሳኔዎችን ለማሳለፍ ነው ሲሉ ተቃዋሚዎች ስጋታቸውን ገልጧል። የፖላንድ ቀኝ ዘመም ወግ አጥባቂ ፓርቲ ካለፈው ኅዳር ወር አንስቶ በምክር ቤቱ ሙሉ አብላጫ በመያዝ እያስተዳደረ ይገኛል። በዩናይትድ ስቴትስ ከበርካታ ዓመታት ወዲህ እጅግ ብርቱ እንደሆነ የተነገረለት የክረምት ወጀብ ያስከተለው ከፍተኛ በረዶ ለሰዎች ሞት ምክንያት ሆነ። መንገዶች ላይ በተፈጠረው የበረዶ ግግር ቢያንስ ስድስት ሰዎች የመኪና መንሸራተት አደጋ ተከስቶባቸው መሞታቸው ተዘግቧል። በርካቶች አደጋ እንደደረሰባቸውም ተጠቅሷል። በ10 ሺዎች የሚቆጠሩ ሰዎች ያለ ኤሌክትሪክ በቅዝቃዜ መዋጣቸው ተገልጧል። 4200 የአየር በረራዎች የክረምቱ ወጀብ ባስከትለው የበረዶ ሙሊት ተሰርሷል። በ19 የዩናይትድ ስቴትስ ግዛቶች 85 ሚሊዮን ሰዎች ወጀቡ አደጋ አጥልቶባቸዋል። በዋሽንግተንና አካባቢዎቿ አይጣለው የበረዶ ውሽንፍር የፈጠረው ቁልል 58 ሴንቲሜትር ከፍታ እንደደረሰ ተዘግቧል። ከከተማዋም በበረዶ ውሽንፍር ጽልመታማ ገጽታ ይዛለች። የዋሽንግተን ከንቲባ ሙሪል በውዘር ነዋሪዎች ከቤታቸው እንዳይወጡ አሳስቧል። በርካታ ሰዎች ቀደም ባሉት ቀናት መጠጦችና መባዕልት ገዝተው ቤታቸው ማኖራቸው ተጠቅሷል። በፊላዴልፊያ፣ ኒውዮርክና ዋሽንግተን ከተሞችን ጨምሮ በአስር የዩናይትድ ስቴትስ ግዛቶች የአየር ንብረት የአስቸኳይ ጊዜ አዋጅ ታውጇል። ይህ ከራይን ወንዝ አቅራቢያ የሚተላለፈው ቦን ከተማ የሚገኘው ዶችቬሌ ሬዲዮ ጣቢያ ነው። አድማጮች፣ ዜናውን ለማጠቃለል አርስተ ዜናውን በድጋሚ እናሰማለን። በኢትዮጵያ አሳሳቢ የምግብ እጥረት ለገጠማቸው አስር ነጥብ ሚሊዮን ዜጎች እስካሁን የተሰበሰበው የእርዳታ ገንዘብ ከተጠበቀው ማለትም ከሲሶ በታች መሆኑን ሴፍ ዘ ችልድረን የተሰኘው ምግባረ ሰናይ ድርጅት ዛሬ አስታወቀ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ውስጥ የምግብ ቀውስ ተከስቷል መባሉን ዛሬ አስተባበሉ። በፖላንድ ቀኝ ዘመም ወግ አጥባቂ የአገሪቱ መንግሥትን በመቃወም በ36 ከተሞች ውስጥ በሺዎች የሚቆጠሩ ሰዎች ዛሬ የአደባባይ ሰልፍ አከናወኑ። ዩናይትድ ስቴትስ ከበርካታ ዓመታት ወዲህ እጅግ ብርቱ በሆነ የክረምት ወጀብ ተመታች። ወጀቡ ያስከተለው ከፍተኛ የበረዶ ብናኝ ለሰዎች ሞት ምክንያት ሆኗል። ዜናው በዚሁ አበቃ።